የመጀመሪያው በትግራይ በሰላማዊ መንገድ የሚንቀሳቀሰው የአረና ትግራይ ፓርቲ ሊቀመንበር የነበሩት አቶ ብርሃኑ በርኸ አረፉ። የአቶ ብርሄ ብርሃኑ የቀብር ስነ ስርዓትም በትናንትናው ዕለት በመቀለ ተፈጽሟል። ሙሉጌታ አጽብሃ ዝርዝሩን ልኮልናል። አቶ ብርሃኑ በርሀ ይፍጠር ባደረባቸው ህመም ሲታከሙ ከቆዩ በኋላ በአሜሪካ ሀገር ለተሻለ ህክምና በሄዱበት ሐምሌ 3 2011 ዓ ም ሕይወታቸው አልፏል። የቀብረ ሥነ ሥርዓትም በትናንትናው ዕለት በመቀለ ከተማ ጽርሐ አርያም ቅዱስ ገብርኤል ቤተ ክርስቲያን ወዳጅ ዘመድ የትግል አጋሮቻቸውና ሌሎች በተገኙበት ተፈጽሟል። በትግራይ ክልል ሰሐርት ሳምሮ ወረዳ አድ ደቅ ዓላ በተባለ መንደር በ1953 ዓ ም ነበር የተወለዱት አቶ ብርሃኑ በርሀም በ1968 ዓ ም የህዝባዊ ኢትዮጵያውያን ሓርነት ትግራይ ህወሓት ህቡ የከተማ አባል በመሆን ነበር ፖለቲካዊ እንቅስቃሴ የጀመሩት። በፖለቲካዊ እንቅስቃሴያቸው ከ1971 እስከ 1978 ዓ ም ታስሯል። በአጋዚ ኦፕሬሽን ነበር ከእስር የወጡት። ከእስር እንደወጡም ከህወሓት ጎን በመሆን ታግሏል። ከመንግስት ለውጥ በኋላ ደግሞ የትግራይ ክልል ምክር ቤት አባልና የክልሉ ፍትህ ቢሮ ምክትል ኃላፊ በመሆን ሰርቷል። ከመንግስታዊ ስራ በመውጣትም የግል የጥብቅና ስራ ጀምሯል። በህግ እውቀታቸውና ለህግ ጠበቃ በመሆን እንደሚታወቁ ነው የህይወት ታሪካቸው የሚያሳየው። እንዲሁም ላመኑበት አቋም በጽናት የሚታገሉ እንደነበረ ይገልጻል። ፖለቲካዊ እንቅስቃሴም በ1997 ዓ ምት በኢትዮጵያ በተካሄደ ምርጫ በግል ተወዳድሯል። በትግራይ ክልል የመጀመሪያ በሰላማዊ መንገድ የተቃዋሚ ፓርቲ አረና ትግራይ ከመሰረ አንድ ሆነው ፓርቲው በሊቀመንበርነትም ለሶስት አመታት መርቷል። አቶ ብርሃኑ በርሀም ከሊቀመንበርነት በሁለት ሺህ ዘጠኝ ዓመተ ምህረት አጋማሽ ከወረዱ በኋላ ህይወታቸው እስካለፈበት ጊዜ የፓርቲው ማዕከላዊ ኮሚቴ አባል ነበሩ። በሀምሳ ስምንት ዓመታቸው ህይወታቸው ያለፈ አቶ ብርሃኑ በርሀ የአራት ልጆች አባት ነበሩ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።